ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ያገኙ። ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ጽጌሬዳ መኮንንና ራሄል ጎሹ በቅድሚያ ለኤስቢኤስ የአማርኛው ፕሮግራማችን ፈቃደኛ ሆናችሁ ልምዳችሁን ለማካፈል ስለቀረባችሁ በአማርኛው ፕሮግራማችን ስም እናመሰግናለን። ኮቪድ 19 በዓለማችን ከታየ ጊዜ ጀምሮ በአውስትራሊያ ካሉት ከተሞች ውስጥ በተለየ ሁኔታ በሜልበርን ቪክቶሪያ የነበረው ሁኔታ ከበድ ያለ ነበረ። ወደ አራት ወር የሚሆን ሙሉ ለሙሉ ክልከላ ወይም ደግሞ ገደብ በነበረበት ጊዜ ውስጥ ነው ያለፍ ነው እስከ ቅርብ ጊዜ ድረስ ማለት ነው። ሁለታችሁም በጤናው መስክ ውስጥ ተሰማርታችሁ ነው የምትሰሩት። ይሄ ደግሞ በጤናው ዙሪያ ያሉ ባለሙያዎች በዚህ በኮቪድ አስራ ዘጠኝ በከፍተኛ ሁኔታ ተጋላጭ የሚባሉ የህብረተሰብ ክፍሎች ናችሁና ሁላችሁም የቤተሰብ አስተዳዳሪ ናችሁ። ያ ጊዜን እንዴት አሳለፋችሁት? የነበረው ሁኔታ ምን ይመስላል? ከጽጌሬዳ ብንጀምር። አመሰግናለሁ ማርቴ። የምሰራው በነርሲንግ ኢንዱስትሪ ውስጥ ነው። ኮቪድ በጀመረበት ወቅት በጣም የሚያሰራ ሰዓት ነበረ። እንደ ማንኛውም ሰው ኮርስ ሀርድ ነው። እኔ የምሰራበት ኢንቫይሮንመንቱም ደግሞ ትንሽ ለኮንትሮልም ከባድ የነበረበት ቦታ ነው የሰራሁት፣ ግን ምንም ሳንሆን ወጥተናል። እግዚአብሔር ይመስገን። ለመቆጣጠርም አንቺ የምትሰሪበት አካባቢ ከባድ ነበረ በላይ ስቲም ለማለት ነው። ያውን የምሰራበት ቦታ ከሆምለስ ባክግራውንድ የመጡ ከአርባ አመት ጀምሮ እስከ መቶም ያሉ ሰዎች ያሉበት ነው እና በዛ በጣም በትኩሱ ጊዜ የእኛ ሰዎች፣ ክላየንቶቻችን መንገድ ላይ ፉትስክሬ ነበር የሚውሉት በጣም ሁሉም ሰው ተዘግቶ ባለበት ሰአት አይሶሌት እንኳን ማድረግ አይቻልምና ተርፋኝ ነበረ። ቫይረሱ ከገባ ምን አይነት ዲዛስትረስ ሊሆን እንደሚችል ላሉትም ለማይወጡትም ክላይንቶች ለእኛም እንዴት ከባድ እንደነበረ ያስፈራ ነበር ማለት ነው። ኮንትሮል ማድረጋት ችም ሰዎቹን አንድ ቦታ ላይ እንዲቀመጡ ወይም በር ዘግተን እንደሌላው ፋሲሊቲዎች መቀመጥ አልቻልም። ሰዎቹ ውጭ ነበር የሚውሉት፣ ሰውሉ እቤቱ በተዘጋበት ሰአት ማለት ነው። እስቲ ወደ ራሄል መለስ እንበልና ራሄል አንቺም የምትሰሪው በዚህ በአረጋውያን መጦሪያ አካባቢ ነው። በተለይ ደግሞ እናንተ የምትሰሩበት አካባቢ ሙሉ ለሙሉ የተዘጋበት አጋጣሚ ነበር። ምናልባትም ህይወታቸውንም በዚሁ አጋጣሚ ያጡ ሊኖሩ ስለሚችሉ በስራ እና በግል ህይወትሽ ላይ ኮቪድ አስራ ዘጠኝ ወቅት የፈጠረብሽ ችግር ምን ይመስላል? ሁኔታውን ማየት የነበረው የስራ ሁኔታ ሲቀየር ማየት አለባበሷችሁ ሊሆን ይችላል አመጋገባችሁ የረፍታው ሳሰዳችሁ በተወሰነ ደረጃም ደግሞ ሆቴል አካባቢም የምትኖሩበትን ሁኔታ አመቻችተውላችሁ ነበር እና እንዴት ነበር ያንን ጊዜ ያሳለፋችሁትን? በስነ ልቡና ላይስ የሚፈጥረው አሉታዊ ተጽዕኖ ምን ይመስል ነበር? እሺ፣ ማርቲን አመሰግናለሁ። በእኛ ነርሲንግ ሆም አካባቢ መጀመሪያ ላይ ጥሩ ነበረ፣ ምንም አልተገኘብንም ነበረ እና ዘና ብለን ነበር ግን በመጨረሻው ያው ኬስ ተገኘ። በአንድ ጊዜ ነው የተሰራጨው ሙሉ በሙሉ እና በአስራ አምስት ቀን እኛም አይሶሌትድ ተብለን ወጣን። ዲ ኤች ኤች ኤስ ወሰደው ፋሲሊቲውን። ከአስራ አምስት ቀን በኋላ ስንመለስ ብዙ ሰው ተይዞ ነበር እዛ ውስጥ እና ወደ ቤት ለመመለስ ራሱ በጣም አሰጋኝ፣ ማለት ለቤተሰብ ይዤ መመለስ ስለፈራሁኝ ማለት ነው። በየሶስት ቀኑ ቴስት እንደረግ ነበረ እና ከዛሬ ነገ ተገኘብኝ እያልሽ ተሳቀቂ ያለሽ። በዛ ላይ ደግሞ መጨረሻ ላይ ያው ስለፈራን ሆቴል እንድንቀመጥ ተደረገ። ያው ሆቴል ሆነን ወደ ቤት አንመለስም ማለት ከአንድ አስራ አምስት ቀን በላይ ትንሽ ቀለል እስኪል ድረስ ማለት ነው። እና ዛሬ ዝድንቶችም ታመው ስታይ በጣም እንዴት ነው፣ በዓይንሽ ስታይና ሲወራ አንድ አይደለም። በጣም ዘገንን ነበርና ቤተሰቦቻቸውን ማየት አይችሉም ያው እንዳለ የተለየ ሲትዌሽን ነበረ። ጋውኑን ራሱ ለብሰሽ ስትንቀሳቀሺ ምግብ ራሱ ለመብላት በጣም እንጃ በጣም ያሳቅቅ ነበረ እና እግዚአብሔር ይመስገን ያው አሁን ትንሽ ሰላም ሆኗል፣ ክሊር ሆኗል። ግን በጣም አስቸጋሪ ሁኔታ ነበረ በዛ ሰዓት ላይ በተለይ ደግሞ በዚህ በአረጋውያን መጦሪያ አካባቢ እነሱ በራሳቸው ከእድሜውም አንጻር ከጤናውም ሊሆን ይችላል በዚህ አዲስ በመጣው ሁኔታ ላይ ሲሰቃዩ ማየት፣ ሲቸገሩ ማየት ለጤና ባለሙያዎች ውስጥ የሚፈጥረው የአይምሮ ጫና ምን ይመስል ነበር? እነሱ በብዛት አብራችሁ ስለምትውሉ ቅርርቡም አለና ያንን ማየቱ ምን ያህል ከባድ ነበረ? እኔ መጀመሪያ ላይ ነው በክሎስ ኮንታክት ወደ ቤት የተመለስኩት ከአስራ አምስት ቀን በኋላ ስመለስ ኦልሬዲ ከአራት በላይ ሬዚደንት ሞተዋል። እና የተያዙትም በጣም በአስጊ ሁኔታ ላይ ነበሩ። እና በቃ በጣም ያሳዝናል። ያልጠበቅናቸው ሰዎች ናቸው እንደዛ የሆኑት። እና በቃ ምንም ከራት ከህሊና በላይ ነው ነው ለው ማለት አብረሽ የነበርሻቸው ናቸው። ሞዛን ፋሽር አብረን ሰርተናል፣ አብረን ኖረናል። እንደ እንደ ቤተሰብ ማለት ናቸው እና እንደዛ ስታይ በጣም በቃ እንዴት ነው ጭንቅላት ይነካል። የተረፉትም ያው ደህና ናቸው እግዚአብሔር ይመስገን። ግን በጣም ሜንታል ሄልዝ ላይ ትልቅ እንትን አለው። በጣም በጣም እንትን ይላል። ኮቪድን በዚህ አይነት ኤክስፔሪየንስ እናደርገው ትንሽ እንዴት ነው ሲሰማና አብረሽ ፌስ ቱ ፌስ እንትን ታረጊው አንድ አይደለም። ጽግሬዳ በዚሁ ላይ አንችም የምትሰሪበት አካባቢ እንክብካቤ በምታደረጉ ጊዜ ቀድሞ የምታደረጉት የእንክብካቤ ሁኔታ ና በኋላ የነበረው አንድ አይደለም ካለባበሱ ጀምሮ ሁሉ የተቀየረ ነገር አለ ና ይሄስ በእናንተና አገልግሎቱን በሚወስዱት መካከል የፈጠረው ችግር ምን ይመስል ነበረ? በጣም ያስፈራል። አሁን ገባሽ፣ ኖርማሊ ዳይኒንግ ኤሪያ ያላቸው አብረው የሚበሉበት አብረው ፋንክሽን የሚያደረጉበት ኤሪያ አለ። አሁን ግን ሎክዳውን በሚሆንበት ሰዓት ሁሉም ሰው በየክፍሉ ነው ያለው። ከክፍላችሁ እንዳትወጡ ይባላሉ። በእርግጥ ኮምፕላይንት አይደሉም ይወጣሉ። እኛ ከላይ ታች ሙሉ ነገር ለብሰን ኤሊያን የምንመስለው ለእነሱ ምን፣ ብዙዎቹ ኮግኒቲቭሊ ማመዛዘን አይችሉም፣ ዲመንሻ ምናምን ያዛቸዋሉ፣ ሜንታል ልዝ ያዛቸዋሉ። እና በሙሉ የምታየው ሰራተኛ ሁሉ ያንን ልብስ ለብሶ የተወረረ ለእነሱ ራሱ በጣም ጭንቀት ውስጥና ቴንሽን ውስጥ ነው የነበሩት። እና እኛ ጋር ምን ተፈጠረ? አሁን ራሄል እንዳለችው አንድ ስታፍ ሜምበር ፖዘቲቭ ሆኖ ጋቨርንመንት ቴክኦቨር አረገ። ከየት እንደሆነ ባይታወቅም ያ ስታፍ ሜምበር ያዘው እና እኛ በሙሉ አስራ አምስት ቀን አይሶሌሽን ገባን። በርግጥ በየቤታችን ነው ክሎዝ ኮንታክት ተብለን እና ኤጀንሲ ስታፎች ነው የነበሩት። በሙሉ ሩቲናቸውንም አያውቁት ምናቸውን የማያውቁት የመጨረሻ በቃ ዲዛስተረስ ሆኑ። በጣም ዲስትረስ ሆነው ምግብ አይበሉ ሰዎቹ የለመዱት ነገር ስላልሆነ አይጠጡም ኪሎ ቀንሰው እኛ በምንመለስበት ሰዓት በዛ በቱ ዊክስ ታይም እግዚአብሔር ይመስገን ሁሉም ሰው ነጻ ሆኖ ነው በእርግጠኛ የተመለስ ነው። በጣም በቃ ሌላ ኤንቫይሮንመንት ውስጥ ሌላ አለም ውስጥ የተወሰዱ ነው የመሰላቸው ሰዎቹ ማለት ነው። እንዲሁ ሲታረቅ ቀላል ይመስላል። አንቺ አሁን ቤትሽ ውስጥ ሌላ ሰው መጥቶ ቴክኦቨር ቢያደረገ አንቺ በቃ የሚደረገውን ነገር ላይ ኮንትሮል ባይኖርሽ ማለት ነው ማለት ነው። ለእነሱ እኛ የለመዱነን እያንዳንዱ ሰው ሻይሽን የምጠጭበት የራስሽ የሆነ ሮቲን አለሽ። መዲኬንሽንሽ እንዴት እንደምትወስጂ እና ምናቸውንም የማያውቅ ሰው በሙሉ ከሌላ ከኤጀንሲ መቶ ነው የፈሰሰው። አንድ ሰሞን በጣም ዲስትረስ ሆነው ነበረ ለእኛ ደግሞ ኢትስ ሶ ስኬሪ በጣም እውነቱን ለመናገር የምትነኪው ነገር ሁሉ የሚታየሽ ቫይረስ ቫይረስ ቫይረስ፣ ይህን ሰው ነክቶታል። በር በነካሽ ቁጥር ልታወልቂ ስቲ ስልክሽን አትነኪም። እንዴት አድርጌ ነው ተጠንቅቄ ቫይረሱን ላይሌ ላይ ሳላረግ ወደ ቤተሰቤ ልመጣ የምችለው? በቃ ቀንም ሙሉ በጣም አስጨናቂ ውሎ ነው። ስምንት ሰዓት ሙሉ በዛ በጊር ታፍነን፣ እንደዛም ሆኖ ግን እንዴት አድርጌ ነው ወደ ቤተሰብ ላላመጣ የምችለው ብለሽ በጣም ስንጨናነቅ ውለን ነው። ጦር ሜዳ ላዩ በአጠቃላይ ላይክ ሪሊ እንደዛ ሆነን ነው ውለን የምንመጣው። በዛ ላይ ደግሞ እኔ ክሎዝ ኮንታክት አይሶሌሽን ውስጥ ስንገባ ሆቴል ምናምን አይደለም። በእርግጥ ሆቴል የሚባለን መሄድ አልችልም፣ ቢኮዝ አም ሲንግል ማ ቤታችን ነው የተቀመጥነው እና ይዘሽ ላለመምጣት ቤተሰብሽን አፌክት ላለማድረግ ውጥረቱ ከባድ የነበረበት ሰዓት ነው። ያሳልፍ ማይጉድነት አንድ ነገር ከመጣም ማይቻል ነገር የለም እንጂ ከባድ ነው። በተለይ ደግሞ ሕክምና ማለት ወይም ደግሞ ሰውን መንከባከብ ማለት ግንኙነቱ ንግግሩ ከቋንቋ ጋር ብቻም አይደለም፣ የፊት እንቅስቃሴ፣ የአካል እንቅስቃሴ ነው እና በተለይ ያንን አገልግሎት የሚወስዱት አረጋውያኑ የሚሆኑ ወይም ደግሞ ህክምና ውስጥ ያሉ ህመምተኞችም ቢሆኑ የሐኪሞቻቸውን መልክ ማየት፣ ፈገግታ ማየት ይፈልጋሉ። እና ያ እነዛ ነገሮች በሙሉ ሲዘጉ ለታማሚዎቹም ወይም ደግሞ ለአረጋውያኑም ቢሆን ከባድ የሆነ ጭንቀት እንደሚፈጥር የታወቀ ነው። እንግዲህ ሁለታችሁም በዚሁ በስራው አጋጣሚ ኮቪድ ጋር በተያያዘ ንክኪ ያላችሁ በመባል ቤት እንድትቀመጡ በጽጌሬዳ በኩል ቤት እንድትቀመጪ በራሄል በኩል ደግሞ ሆቴል ውስጥ እንድትቀመጡ የተደረገበት ሁኔታ አለ። ና እስቲ ያ ጊዜ ምን ይመስላል? ምርመራ ወስዶ ተይዤ ሊሆን ይችላል ወይም አልተያዝኩም ብሎ በማሰብ ውስጥ ውጤቱ እስከሚመጣ ድረስ ያለው ጭንቀት ምን ይመስላል? እናትነቱ አለ፣ የቤተሰብ ኃላፊነቱ አለ፣ የቤተሰብ ማስተዳደር አለ። እናት ሲኮ ለራስ ብቻ አይደለም የሚኖረው ለልጆችም ለሌላውም የቤተሰብ አካል ነው። ና ያ ጭንቀት ራሄል ምን ይመስል ነበር ባንቺ በኩል? በጣም አስቸጋሪ ነበረ። ለነገሩ እኔ መጀመሪያ አይሶሌሽን ውስጥ ስሆን ቤት ነው አስራ አምስት ቀን ያሳለፍኩ። ከዛ በኋላ ስመለስ ነው ወደ ሆቴል የሄድኩት፣ ምክንያቱም ኮቪድ ኤሪያ ስለነበር የምሰራው ማለት ነው። እና በዛ ሰዓት ላይ ግን ሰውነትሽን ራሱ የሆነ በረድ ሲልሽ፣ ይሄ ነገር ሲሆን ትያለሽ። ትንሽ ሲያስልሽ፣ ጎሮሮሽን ሲበላሽ፣ ይሄ ነገር ሲሆን ትያለሽ። ልጅሽን መሳም ራሱ ትፈሪያለሽ፣ ሊሆን ይችላል ብለሽ ነው ማለት በዛ በአስራ አምስት ቀን ውስጥ ሲምተሙ እንትሌል ይችላል ተብሎ ማለት ነው። በቃ የምትነኪውን ነገር ሁሉ ትሰራ ያለሽ ቤት ውስጥ ሆነሽ ማለት ነው። በጣም አስቀያሚ ነገር ነው። አንደኛውን ደግሞ ይዞሻል ብትባይ ደግሞ ጥሩ ነው መሰለኝ። እንደው ጥሩም ባይሆን ቁርጥሽን ታውቂያለሽ። አስራ አምስት ቀን እንግዲህ በቃ ምንም በራስሽ በትክክል የምታስቢበት ጊዜ አይደለም። ሞት ሊያስከትል ይችላል የሚለው ሳቤስ ባይምሮ መጥቶ ያውቃል። ሞትን እንኳን ያው በጣም በእድሜ የገፉ ሰዎች እና በጤና ላይ ትንሽ ህመም ያለባቸው ወይ ሰዎች ካልሆኑ እንደማንሞት አውቃለሁ። ማለት ያው ገምታለሁ። ግን በቃ የሆነ ነገር ግን ሰውነትሽ ውስጥ አፌክት አድርጎ እንደሚያልፍ ደግሞ ያው የታወቀ ነው። አሁንም ባይሆን እንደ ሎምረ ይፈጠራል ብለዋል። እንግዲህ እሱን እግዚአብሔር ያውቃል። ግን በቃ ጥሩ ስሜት የለሽም። ትንሽ ከባድ ነው። እና ለአንቺ ብቻ አይደለም የምታስቢው ለቤተሰብ ሽም ታስቢ ያለሽ አንቺ ስሺ ያው በዛው ሲትዌሽን ውስጥ ነው ያለሽው። መርጠሽ የገባሽበት ፊልድ ነው፣ ግን በአንቺ ምክንያት ደግሞ ቤተሰብሽ እንደዛ ሊሆን ይችላል ብለሽ ስታስቢ በጣም በቃ ይከብዳል። በጣም ጽጌሬዳ፣ አንቺም ለአስራ አራት ቀናት የሚሆነውን ራስሽን ማግለል እንደነበረብሽ ተነግሮሽ ተቀምጠሻል። እንደ እናት እንደ ቤተሰብ አስተዳዳሪ እነዛ አስራ አራት ቀናቶች ምን አይነት ነበሩ? ጭንቀት ውስጥ ምን ይመስል ነበር? እኔ የሚገርምሽ መጀመሪያ ላይ ገና ኮቪድ አውስትራሊያ በጣም እንትን ሳይል ጣሊያን ውስጥ በጣም ሰው እየሞተ ባለበት ሰዓት በጣም በየቀኑ እታመም ነበር። እኔ ልክ አሁን ራሔል እንዳለችው ከምር በጣም ሲምፕቶማቲክ የሆንሽ ይመስልሻል። ጉሮሯችን በጣም ስንጨነቅም እኔ ስጨነቅ ስለ ስለሞል ሆነ አላውቅም ጉሮሮ ይደርቃል። ስራ ቦታ ወይ አስታውሰሽ ውሃ አትጠጭም። ቴምፕሬቸር አስር ጊዜ ቼክ አደርጋለሁ። ስጨነቅ ነበር ሙሉ ኢኒሻሊ እና በኋላ አንድ ወር ኢመርጀንሲ ሊቦ ሲጨኒ መጀመሪያ ቫይረሱ እንደጀመረ እቤት ነበርኩኝ። ለምን በቃ የመጨረሻ ፓኒክ አረኩኝ። በቃ ሰዎቹንም ክላይንቴሉ የተለየ ምናምስለው ልጄ ጋር ቫይረሱን ይዤ ሄጄ ቀለ ልጄ ጠንቅ ለሆን ነው ብዬ ረፍቶ ስጬ ነበር። በኋላ ግን ያንን ጨርሼ ስመለስ ነው ይሄ ነገር እንደገና ክሎስ ኮንታክት የመጣው እና በጣም ተጨንቄ ነበር እንደገና ማለት ነው። ልጄ ልክ አሁን ራይል እንዳለችው አስር ጊዜ የአቅፋሽ ልጆችን ስሚያለሽ ምናምን ምናምንና እንደዚህ ራቅ አርቄ ዲስታንስ ላስተምራት ብል በእንደዚህ በማስክ አርገሽ እንኳን ልስማት ልጄ ምን ነው ማስኩን አውልቀሽታ እናቴ ምናምን እና በጣም በቃ ትጨነቅ ያለሽ እነሱ አንድርስታንድ እንዳያረጉትም ቀንም ሙሉ ሰውነትሽን ስታዳምጭ ነው የምትዩ ከግቢሽ መውጣት አትችይም። ኦፍኮርስ እግዚአብሔር ይመስገን ቴክኖሎጂ ስላለ ኦንላይን ላይ ሾፒንግ ታደርጊያለሽ። ዘመድ እንኳን መጥቶ አይጠይቅሽ። እኔ አሁን ብታመም ወረስ ኬስ ሰናሪዮ ቢመጣ ምንድን ነው የሚሆነው ያለሽ ለፋሚሊሽን ያሁን ለልጄ ቆይ እስኪ ምንድን ነው የማደርገው ስትራቴጂዎችን ነው። ሰቪር ፎርም ከሆነ በጣም የታመሙ ሰዎችን የሚናገሩትን የወጡ የሙያ ባለሙያዎችን የሚያለፉበትን አዳምጣለው። ቆይ ይሄ ነገር እንደዚህ ቢይዘኝ እንደዚህ እንደዚህ ማድረግ አለብኝ ማለት ነው። ራሴን በቃ ፕሪፕሪፔድ መኖር አልችልም። ራሴን በጣም ትሬን እያረኩት ነበር። እንዲ አይ ነው አይም ገነ ፋይቲት ቶሶስ ኬሪ ኦንቶፕ ኦፍ ዳት ደግሞ ልጅ እኔ ትምህርት ቤት ትሄዳለች እኔም ስራ እሄዳለሁ። ልጄም ትምህርት ቤት ትሄዳለች። የሌሎች ልጆችም የተወሰኑ ትሄዳሉ። ልጄም ኤክስፖዝድ ናት እኔም ኤክስፖዝድ ነኝ እና የተወሰነ ሲያልፍ በቃ ጊቭ አፓረኩኝኔ ለራሴ እግዚአብሔር፣ አንተ ፕሮቴክት አድርገን እንጂ ከተጨነቅሽ በጣም ጭንቅላት ያሳምማል። ኤቭሪዴይ ስራሽን ውለሽ ከምትመጪው በላይ ኤግዚስት የማድረግ ጭንቀቱ ማለት ነው ያመኝሁን አያመኝሁን እና ራሳችን ስናዳመጥ ነው ይዋል ነው። እዛ ደግሞ አሁን ይሄ ሙሉ ልብስ ለሰች ስለምትይ ውሃም አትጠጭም፣ አውልቀሽ ስታፍሮም ለመሄድ ያን ሁሉ አውልቀሽ እንደገና ነው እጅሽነ ታጥበሽ ምን ብለሽ እንደገና ስትውጪ ደግሞ እና ያንን ካላረግሽ ከፍተሽ ማስኩን አውልቀሽ ውሃ ስለማጠጪ ዳርቀሽ ነው የምትውዩ። እና ስቲል ሀርድ ነው ግን አትሊስት አይቲንክ ትንሽ አሁን ቀዝቀዝ አለ። እኛም ቆመን አልፈን ይሁን እናውረዋለን። እግዚአብሔር ይመስገን። ከባድ ጊዜ እንደነበረ ነው በተለይ በህክምና ባለሙያዎች ዘንድ። ከላይ እስከታች በህክምና ውስጥ የተሰማሩት ከፍተኛ የሆነውን ዋጋ እንደከፈሉ ነው የሚያስታወቀው። በዚህ በኮቪድ አስራ ዘጠኝ ወቅት ኮቪድ አስራ ዘጠኝ በቃ የሚባልበት ጊዜ ላይ አይደለም ያለ ነው። ወደፊትም ሊቀጥል የሚችልባቸው ሁኔታዎች ስለሚኖሩ፣ ከዚህ በኋላስ እያንዳንዳችን እንደ ዜጋ ምን ማድረግ አለብን ብላችሁ ትመክራላችሁ? ራሄል፣ ከአንቺ ብጀምር በምን በኩል ኮቪድ እንደሚይዝሽ አታቂውም። ምክንያቱም ምን እንደነካሽ ና ከምን ጋር ተገናኝተሽ እንደሚይዝሽ አታቂውም። ስለ እውነት ከሆነና ግን እንደዛም ሆኖ ያው በተቻለ መጠን መጠንቀቅ ማስኩ በተለይ በጣም ለእኔ አይመቸኝም አቃለው በጣም ኤንዛይቲ ነው የሚሰጠኝ ሳረገው ማለት ነው ግን እንደዛም ሆኖ አንትል ክትባቱ ከሚገኝና ነጻ እስከሚባል ድረስ መጠንቀቅ ነው ነው ምለው ምክንያቱም መያዝና አለመያዝ አንድ አይደለም በእኔ አመለካከት ያው ሁሌ መጠንቀቅ ነው ነው ምላው። ጽጌረዳስ የኮቪድ ገና ካለማችን ላይ ሙሉ ለሙሉ የጸዳ ነገር አይደለም። ገና ብዙ መንገድ ይቀረናል። በዛ ጊዜ ውስጥስ የየሹን ልምድ ከግምት ውስጥ በማስገባት ህብረተሰባችን ማህበረሰባችን ምን ማድረግ አለበት ብለሽ ትመክሪያለሽ? ያው ሁላችንም መተባበር እንዳለብን ነው ማምነው። እኔ አሁን ሎክዳውኑ ኢዝ መሆን ሊጀምር ባለበት ሰዓት በጣም ብዙ ፈረስትሬሽን ነበረ። በቃ ይከፈት ይከፈት። ያን ሳስበው ማለት ነው አሁን ኦኬ ሁሉ ነገር ተከፍቶ ክሪስማስ ነው ግር ብለን ያንን ነገር አርገን፣ ዋት ኢፍ ላለ ዋት ኢፍ እንደገና አገርሽቶ በጣም ሙሉ ቢሆን ኖርማል የሆነ ቶ ራሱ ሜንታሊ ኮፕ እናደረጋለን እንደገና ማንትስ ኦፍ ሎክዳውን ቢመጣብን ዳቱል ቢደወረስ ኬዝ እና እስካሁን ፋይት አድርገን እዚህ ደርሰናል። ስለዚህ ዊ ሹድ ኪፕ ዱኝ የምንችለውን ያህል ጠንክረን መጠንቀቅ አለብን። እጃችን መታጠብ፣ ትንንሽ የሚመስሉንን ነገሮች ሀንድ ሰነታይዘሩ ለልጆቻችንም አነሰሰሪ አሁን እኔ ሾፒንግ ሴንተርም ምንም ስንሄድ የማያስፈልግ ነገር ደረጃም ስትወጪ፣ ሊፍትም ስትነጊ ልጄንም አትንኪ አንለስ የኔቱታችት ታችት ዶንት ታችት ነው የምላት ልብስ ሾፕ ውስጥ አሁን ድሮ እያንዳንዱ እቃ የምንነካውን ነገር ካልገዛሁት ካልፈለግኩት ባልነካው ይመረጣል። ለሌላም ሰውም ጠንቅ አልሆንም የሌላም ነገር ይዤ አልመጣም እና አዌየር መሆን ሰራውን ድንጋያችንን አልሄድም ስለዚህ፣ ገና ምንም መፍትሄ አልተገኘለትም። ዩሮፕ እንደምታዩ እንደገና ገርሽቶ እንደገና ሎክዳውን እየገቡ ነው። እንደገና ያንን ሳፎኬት ያደረገ ኢንቫሮንመንት ውስጥ እንደውን እንዳንገባ ሁላችንም የምንችለውን ያህል ኮንትሪቢት ማድረግ የምንችለውን ያህል ኢንቫሮንመንታችንን ጋቨርመንቱንም ሰፖርት ማድረግ ጥንቃቄ ማድረግ ብዬ ነው ተስፋ ማድረገው እና ሜንታሊም ሊሆን ይችላል ብሎ ፕላን ቢል ሊኖረን ይገባል። ሄደዋል ብለን ተዝናንተን እንደገና መዘጋጋት ከመጣ ደግሞ ዲቨስቴት ስለምንሆን ይሄ ነገር እንዳለ ነው ብለን አደባኮፋ ወርማይንድ እንዳርገ ነው የምንችለውን ነገር ሁሉ ማድረግ አለብን የምለው። አዘ ሶሳይቲ በጣም ንማመሰግነው የሜልበርን ነዋሪ የሆናችሁት ጽጌሬዳ መኮንንና ራሄል ጎሹ፣ ሁለታችሁም በጤና ሙያ ውስጥ ነው ተሰማርታችሁ የምትገኙት የኮቪድ 19ን ዓለም አቀፍ ወረርሽኝን ምክንያት በማድረግ ስለ ነበረን ቆይታ በጣም ነው የማመሰግነው። ለወደፊቱም መልካም ጊዜ እንዲሆንላችሁ ምኞታችን ነው። እኛም እናመሰግናለን ማርቲ። በጣም እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።